የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችው የሰኞ ምሽት ዝግጅታችን አሁን ጀመረ። የራያ አላማጣ አስተዳደር ትግራይ ክልልን በጦርነት ከስቃሽ ከሰሰ። በሌላ በኩል በመሆኒ ከተማ የተጠለሉ የአላማጣ ተፈናቃዮች ሰልፍ በመውጣት ለመመለስ ጠየቁ የሚሉ ዘገባዎች በአብይ ርዕስና በትንታኔ መጽሄት በተከታታይ ወደ እናንተ ይደርሳሉ። እነዚህን ሌሎች አገራዊና ዓለም አቀፋዊ ዘገባዎችን በምሽቱ አካተናል። ሰኞ፣ ሚያዝያ 7 2016 ዓ ም እንደምን አምሽታችኋል? አድማጮቻችንና ተመልካቾቻችን፣ አስማማው ነኝ። ምሽቱን እያስተናገድኳችሁ ከእናንተ ጋር እስከ አራት ሰዓት ድረስ ቆይታ አድርጋለሁ። ለዓለም ዜናዎቹ ስመኝሽ የቆየች የቆየ ዚህ አብራኛለች። እንዲሁም ደግሞ ከስቱዲዮ ቅንብሩን የሚመራልን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመት ይችላላችሁ። እስከ ምሽቱ አራት ሰዓት ድረስም ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ከዓለም ለተሰባሰቡ ዜናዎች ወደ ስመኝ ሽልምራችሁ በድጋሚ እንደምናመሻችሁ። ለምሽቱ ከያዝናቸው ዜናዎች ውስጥ በምዕራዊ ከተማ የተካሄደው ግድያ በገለልተኛ አካል እንዲጣራ አምነስቲ ኢንተርናሽናል ጠየቀ፣ ሶማሊያ ኢትዮጵያ በራስ ገዙ አስተዳደር የባህር ኃይል ጦር ሰፈር እንዲኖራት አልፈቅድም አለች፣ እና ጣሊያን ከሊባኖስ አይቮሪ ኮስት እና ኢትዮጵያ ሰራተኞችን ልትመለመል ነው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ መንግስት ኃይሎች በአማራ ክልል መራዊ ከተማ ከፋኖ ታጣቂዎች ጋር ያደረጉትን ውጊያ ተከትሎ ጥር 20 2016 ዓ ም ባልታጠቁ ሰዎች ላይ ፈጽመውታል የተባለው ግድያ በአስቸኳይ በአፍሪካና በዓለም አቀፍ ሰብአዊ መብት ተቋሞች እንዲመረመር ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። አምነስቲ አርብ ዕለት ባወጣው ሪፖርት ጥር 21 ከከተማው በሚከበረው ዓመታዊ የቅድስት ማርያም በዓል ዋዜማ የኢትዮጵያ ወታደሮች የአካባቢውን ሰዎች ከየቤታቸው ከ በየሱቆቻቸውና ከመንገድ ላይ ከሰበሰቡ በኋላ በጥይት ተኩሰው መግደላቸውን ነዋሪዎች እንደገለጹ አመልክቷል። የተቋሙ የምስራቅና የደቡብ አፍሪካ ዳይሬክተር ታይግሪ ጃኩታህ በኢትዮጵያ ጅምላ ገዳይ ጅምላ ግድያ በአስደንጋጭ ሁኔታ እየተለመደ መጥቷል ማለታቸውንም ጨምሮ ጠቅሷል። በመራዊ ከተማ የተፈጸመውን ግድያ ለማጣራት አምነስቲ አራት የሟች ቤተሰቦችንና አምስት የሟቾችን አስክሬን ከመንገድ በማንሳት የተባበሩ ሰዎችን ጨምሮ አስራ ሶስት ሰዎች ማነጋገሩንና የቪዲዮና የሳተላይት ምስሎችንም ማጣራቱን አስታውቋል። ነዋሪዎቹ ጥር 20 ቀን 2016 ዓ ም በተኩስ ድምፅና በከባድ የጦር መሳሪያ ፍንዳታ ከእንቀልፋቸው መንቃታቸውን ለአምነስቲ የገለጹ ሲሆን ከፋኖ ታጣቂዎች ጋር የተካሄደው ውጊያ ከተጠናቀቀና ታጣቂዎቹ ከተማውን ጥለው ከወጡ በኋላ የመንግስት ኃይሎች ቤት ለቤት በመዘዋወር የጅምላ ግድያ መፈጸማቸውን ተናግረዋል። የተባበሩት መንግስታት ድርጅት፣ የአፍሪካ ኮሚሽን እና ሌሎች የሰብአዊ መብት ተቋማት ግድያዎቹን ለማጣራት አስቸኳይ እርምጃ እንዲወስዱ የጠየቀው አምነስ አምነስቲ ኢንተርናሽናል በአማራ ክልል እየደረሰ ያለው የመብት ጥሰት እየቀጠለ በመሆኑና በሀገር አቀፍ ደረጃ ፍትህን ለማስፈን ቁርጠኝነት ባለመኖሩ ስራው የተቋረጠውና በተባበሩት መንግስታት ድርጅት ስር በኢትዮጵያ የሚፈጸሙ የመብት ጥሰቶችን እንዲመረምር ተቋቁሞ የነበረው ቡድን ዳግም ስራውን እንዲቀጥል ጠይቋል። ዛሬ ሰኞ እዚህ ዩናይትድ ስቴትስ ውስጥ በተካሄደው የ2024 የቦስተን ማራቶን ኢትዮጵያዊው ሲሳይ ለማ አሸናፊ ሆኗል። በሩጫው ውድድር መጀመሪያ ላይ መድረኩን በብቸኝነት የተቆጣጠረው ሲሳይ ሁለት ሰዓት ከስድስት ደቂቃ ከ17 ሰከንድ በመግባት በአንደኝነት ሲያጠናቅቅ ሌላው ኢትዮጵያዊ መሐመድ ኢሳ ሲሳይን ተከትሎ በሁለተኛ ደረጃ አጠናቋል። ኬንያዊው ሻምፒዮን ኢቫንስ ቼቤት ከአሸናፊው ሰዓት በአንድ ደቂቃ ከአምስት ሰከንድ ርቆ በሶስተኛነት አጠናቋል። በሌላ በኩል በሴቶች በተካሄደው ውድድር ኬንያዊቷ ሄለን ኦብሪ አሸናፊ ሆናለች። ኦብሪ የቦስተኑ ውድድር በሁለት ሰዓት ከ22 ደቂቃ ከ37 ሰከንድ በማጠናቀቅ በተከታታይ ለሁለተኛ ጊዜ አሸናፊ ነው የሆነችው። አድማጮች፣ እንዲሁም ተመልካቾቻችን የዚህን የቦስተን ማራቶን ዝርዝር የያዘውን ዘገባችን በሳምንታዊው የስፖርት መሰናዷችን የሚቀርብ ይሆናል። ኢትዮጵያ ከሶማሊያ በተገነጠለችው ሶማሌላንድ የባህር ኃይል ጦር ሰፈር ለመገንባት ያሰበችው እቅድ ሶማሊያ መቼም እንደማትቀበለው እና የሁለትዮሽ ውይይት ማድረግ የሚቻለው ለኢትዮጵያ የንግድ ወደብ አገልግሎት ለመስጠት እንደምታስብም አንድ የሶማሊያ ከፍተኛ ባለስልጣን አርብ እለት አስታወቁ። የባህር በር የሌላት ኢትዮጵያ በጥር ወር እውቅና የሌላት የሶማሌላንድ ራስ ገዛ አስተዳደር እውቅና ለመስጠት እና በምትኩ 20 ኪሎ ሜትር የሚሆን የባህር ዳርቻ በሊዝ ለመከራየት የተፈራረመችው ስምምነት ዲፕሎማሲያዊ ውዝግባ አስነስቷል። ሶማሌላንድ እንደ አውሮፓያን አቆጣጠር ከ1991 ጀምሮ ራሷን ችላ የምትተዳደር ቢሆንም ግዛቱን የራሷ አካል አድርጋ የምትቆጥረው ሶማሊያ ግን ስምምነቱ ሕገወጥ ነው ስትል አልተቀበለችውም። ይህን አለመግባባት ለማርገብ ኬንያ ከጅቡቲና ከምስራቅ አፍሪካ በየነ መንግስታት ድርጅት ወይም ኢጋድ ጋር በመመካከር በቀጠናው ወደብ የሌላቸው መንግስታት ወደቦችን በንግድ ውሎች ማግኘት የሚችሉበትን መንገድ ለመወሰን የባህር ላይ ስምምነት ሀሳብ ማቅረቧን አንድ የኬንያ ከፍተኛ ባለስልጣን ሐሙስ እለት አስታውቀው ነበር። የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ አሊ ኦማር ለሮይተርስ በሰጡት ቃል ግን በወደብ ተጠቃሚነት ዙሪያ የሁለትዮሽ ውይይት ከመደረጉ በፊት ኢትዮጵያ ከሶማሌላንድ የገባቸውን ስምምነት ማፍረስ አለባት ብለዋል። ሶማሊያ የባህር ኃይል ጦር ሰፈር እንዲመሰረት መቼም አትስማማም ያሉት ኦማር በአለም አቀፍ ሕግ መሰረት ግን ሶማሊያ ለንግድ አገልግሎት ዝግጁ ናት ብለዋል። ሚኒስትር ዴታው አክለው ሉዓላዊነታችንን፣ የፖለቲካ ነጻነታችንን እና አንድነታችንን በመጠበቅ የሀገሪቱን ፍላጎት እስከተሟላ ድረስ ሶማሊያ በሀሳቡ ላይ ለመወያየት ፈቃደኛ መሆኗንም ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ በጉዳዩ ላይ ተጠይቀው asteid kõnnastajad tegutab vahel . ጣሊያን ከሊባኖስ አይቮሪኮስት፣ እና ኢትዮጵያ ሶስት መቶ ሰዎችን በሰራተኝነት ልትቀበል መሆኑን አስታውቃለች። ሳንት ኤጂዲዮ ማህበረሰብ በተሰኘ የካቶሊክ በጎ አድራጎትና የመብት ተሟጋሽ ተቋም የሚመራ የሙከራ ፕሮጀክት ስር የሚመለመሉ ሰራተኞች በስደተኝነት እንደማይመዘገቡም ተገልጿል። የሳንት ኤጂዲዮ ፕሮጀክቱን ለመመርመር የስራ ኮሪደር የተሰኘ ስምምነት አርብ ዕለት ከጣሊያን የሀገር ውስጥ ሚኒስቴር ጋር የተፈራረመ ሲሆን ስምምነቱ የጠቅላይ ሚኒስትሩ ጆርጂያ ሜሎኒ ቀኝ ዘመን መንግስት በህገወጥ ስደት ላይ የሚከተለውን ጥብቅ መንገድ ለማመጣጠን አንዳንድ ህጋዊ መንገዶችን ለመዘርጋት የገባውን ቃል የተከተለ ነው። ጣሊያን በዓለም ላይ በእድሜያቸው የገፉ ሰዎች በብዛት የሚገኙባትና በጣም በፍጥነት እየቀነሰ ያለ የሕዝብ ብዛት ያላት ሀገር ናት። በዚህም ምክንያት እንደ ፋብሪካ ስራ፣ እንግዳ ተቀባይነትና የቤት ውስጥ እንክብካቤ ለመሳሰሉ ዝቅተኛ ክፍያ የሚከፈልባቸው የጉልበት ስራዎች ከፍተኛ የሰራተኛ እጥረት አለባት። የንግድ ተቋማትም ከአውሮፓ ህብረት ውጭ ካሉ ድሃ ሀገራት በአንጻራዊ ርካሽ የሰው ኃይል ለመመልመል ሙከራ ሲያደርጉ ቆይተዋል። የሳንቴ ጂዲዮ ሰራተኞች ስደተኞችን ከትውልድ ሀገራቸው በመመልመል የሚቀጥሯቸው ሲሆን ወደ ጣሊያን ከመሄዳቸው በፊት ጣሊያንኛ ቋንቋና ለሚቀጠሩበት ስራ የሚሆን የሙያ ስልጠና እንደሚሰጣቸው የበጎ አድራጎት ድርጅቱ ገልጿል። ጣሊያን ባለፈው አመት ከሰሜን አፍሪካ በባህር የመጡ ወደ 158ሺ የሚጠጉ ህገወጥ ስደተኞችን የመዘገበች ሲሆን በዚህ አመት ብቻ ከ16ሺ በላይ መመዝገባቸውን የሀገር ውስጥ ጉዳይ ሚኒስቴር መረጃ ያሳያል። የሜሎኒያ አስተዳደር እንደ አውሮፓውያን አቆጣጠር ከ2023 እስከ 2025 የአውሮፓ ህብረት ዜግነት የሌላቸው ሰዎች የሚሰጠውን የስራ ቪዛ ቁጥር ወደ 4520 አሳድጓል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ኢራን በእስራኤል ላይ ያካሄደችውን የድሮንና የሚሳይል ጥቃት ተከትሎ በእስራኤልና በኢራን መካከል ያለው ሁኔታ እንዳይባባስ መንግስታቸው የቻለውን ሁሉ እንደሚያደርግ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሰኞ እለት አስታውቀዋል። ማክሮን ቢኤፍኤም ቲቪ እና አርኤምሲ በተሰኙት የፈረንሳይ መገናኛ ብዙሃኖች ጋር ባደረጉት ንግግር እስራኤል ግጭቱን ከማባባስ ይልቅ ኢራንን የማግለል አቅጣጫ እንድትከተል ጠይቀዋል። የጀርመኑ ቻንስለር ኦላፍ ሾውዝ በበኩላቸው ሰኞ እለት ባስተላለፉት ተመሳሳይ መልእክት ኢራን በእስራኤል ላይ ተጨማሪ ጥቃት እንዳትሰነዝር አስጠንቅቀው፣ እስራኤልም ሁኔታውን በማርገብ ረገድ የራሷን ሚና እንድትጫወት ጥሪ አቅርበዋል። የእስራኤል ባለስልጣናት የትምህርት እንቅስቃሴዎች ሰኞ መቀጠላቸውንና በትላልቅ ስብሰባዎች ላይ ተጥሎ የነበረው ገደብም በአብዛኛው እንደሚነሳ አስታውቀዋል። የኢራንም በኢራንም እስራኤል ላይ በተደረገው ጥቃት ምክንያት ስራቸውን አቋርጠው የነበሩ የሀገሪቱ አየር ማረፊያዎች ወደ መደበኛ እንቅስቃሴያቸው መመለሳቸውን የመንግስት ሚዲያዎች ገልጸዋል። ኢራን ጥቃቱን ያካሄደችው እስራኤል መጋቢት 23 ቀን ደማስቆ በሚገኘው የኢራን ቆንስላ ጽሕፈት ቤት ላይ ላደረሰችው ጥቃት ምላሽ ለመስጠት መሆኑን አስታውቃለች። እስራኤል በበኩሏ በርካታ የኢራን ጦር ኮማንደሮችን የገደለውን ጥቃት ማድረሷን አረጋግጣ ወይም አስተባብላ መግለጫ ባትሰጥም ኢራን ከኢራን ምድር የሚነሳ ማንኛውንም የአጸፋ እርምጃ እንዳትወስድ አስጠንቅቃ ነበር። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለኢራን ጥቃት ምላሽ ለመስጠት በሚቻልበት ሁኔታ ላይ ለመወያየት የጦር ካቢኔያቸውን ሰብስበው ያነጋገሩ ሲሆን፣ የካቢኔያቸው አባል ቤኒ ጋንትስ ከእስራኤል ለጥቃቱ ምላሽ እንደምትሰጥ ተናግረዋል። ጉዳዩ እንደተጠናቀቀ ሊቆጠር ይገባል ያሉት በተባበሩት መንግስታት ድርጅት የኢራን ልዩ መልእክተኛ በበኩላቸው እስራኤል ለጥቃቱ የበቀል እርምጃ እንዳትወስድ አሳስበው፣ እስራኤል እርምጃ ከወሰደች ግን የኢራን ምላሽ ከዚህም የከፋ ሊሆን እንደሚችል ተናግረዋል። በመጨረሻም የኤሌክትሪክ መኪናዎችን በማምረት የሚታወቀው የአሜሪካው ቴስላ ኩባንያ በዓለም ዙሪያ የሚገኙ ከአስር በመቶ በላይ ሰራተኞቹን ሊያሰናበት መሆኑን ድርጅቱ ለሰራተኞቹ ባሰራጨው የውስጥ ደብዳቤ አስታውቋል። ሮይተርስ ሰኞ ዕለት በተመለከተው ደብዳቤ ድርጅቱ በሽያጭ መውደቅና በኤሌክትሪክ መኪናዎች የዋጋ ንረት ምክንያት ችግር ውስጥ መግባቱን አመልክቷል። ከፍተኛ ዋጋ ያላቸውን መኪናዎች በብዛት በመሸጥ በዓለም ትልቁ የመኪና አምራች የሆነው ተስላ እንደ አውሮፓውያን አቆጣጠር እስከ ታህሳስ 2023 መጨረሻ በዓለም ዙሪያ ከ140 ሺህ በላይ ሰራተኞች እንደነበሩት የድርጅቱ አመታዊ ሪፖርት ያሳያል። አሁን በሚወስደው እርምጃ የትኞቹ ሰራተኞቹ እንደሚነኩ በደብዳቤው ግልጽ አላደረገም። በካሊፎርኒያና ቴክሳስ ውስጥ ባሉ ያሉ አንዳንድ ሰራተኞች ከስራ መሰናበታቸውን የሚያሳይ ደብዳቤ እንደደረሳቸው ግን ጉዳዩን በቅርበት የሚያውቁና ስማቸው እንዳይገለጽ የጠየቁ አስተያየት ሰጪ ለሮይተርስ ተናግረዋል። ድርጅቱን ለቀጣይ እድገት በምናዘጋጅበት ምዕራፍ ወጪ ለመቀነስ የሚረዳንን ሁሉንም የኩባንያዎች ገጽታዎች መመልከትና ምርታማነትን መጨመር አስፈላጊ ነው ሲሉ የቴስላ ባለቤትና ዋና ስራ አስፈጻሚ ኤሎን መስክ ለሰራተኞቹ በተሰራጨው ደብዳቤ ላይ አስፍረዋል። ደብዳቤው አክሎ ይህን ለማድረግ በምናደርገው ጥረት ድርጅቱ ላይ ጥልቅ ግምገማ አካሄደን በዓለም ዙሪያ ከሚገኙ ሰራተኞቻችን አስር ከመቶውን ማሰናበት ከባድ ውሳኔ ላይ ደርሰናል፣ ብሏል። በጉዳዩ ላይ ተስላ ምላሽ እንዲሰጥ የተደረገው ጥረት አለመሳካቱን ሮይተርስ በዘገባው አመልክቷል። አድማጮችና ተመልካቾች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪው ፕሮግራም ወደ አስማማው ልመልሳችሁ። አድማጮቻችንና ተመልካቾቻችን ቀደም ሲል የዓለም የተሰባሰቡ ዋና ዋና ዜናዎች ነበሩ ወደእናንተ የደረሱት። ስመኝሽ የቆየን ለዜናዎቹ ዜናዎቹ አመሰግናለሁ። የሰኞ ሚያዝያ 7 2016 ዓ.ም የምሽቱ ዝግጅታችን አሁንም እንደቀጠለ ይገኛል። አስማማየሁ ነኝ እያስተናገድኳችሁ ከእናንተ ጋር ቆይታ እያደረግኩ ያለሁት። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። በምሽቱ በምስልና ድምፅ ቅንብር ሲያሸናፊና ግርማ ደገፋ እንዲሁም የዌብ ና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያውም አብረውናሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በቀጥታ በማህበራዊ ትስስር ገጻችን እና በዌብሳይታችን መከታተል ትችላላችሁ። ለማስታወስ ያክል በዌብሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪዮ አማሪክ ላይ በቀጥታ ታገኙናላችሁ። እንድትከታተሉን በድጋሚ ጋብዛለሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በራይ የአላማጣ ወረዳ የተለያዩ ቦታዎች ውጊያ ከፍተዋል ያሏቸው የትግራይ ክልል ታጣቂዎች አብዛኛውን የወረዳውን አካባቢዎች በኃይል ተቆጣጥረዋል ሲል የወረዳ አስተዳደሩ ከሰሰ። የአላማጣ ከተማ ከንቲባ አቶ ኃይሉ አበራ ከሚያዝያ 3 ቀን 2016 ዓ ም እስከ ዛሬ ባሉት ቀናት ውስጥ ከትግራይ ክልል ተነስተዋል ያሏቸው የታጠቁ ኃይሎች በሰነዘሩት ወታደራዊ ጥቃት ያልታጠቁ ሰዎች ላይ የሞትና የአካል ጉዳት መድረሱን ገልጸዋል። የደቡብ ትግራይ ዞን ዋና አስተዳዳሪ ሀብቱ ኪሮስ በበኩላቸው የተጋነነ ግጭት እንደሌለ ጠቅሰው ይህም ቢሆን ከራይ ያለመጣ ወረዳ ትንኮሳ በመቀስቀሱ የተፈጠረ ነው ብሏል። ማምሻውን ለአሜሪካ ድምፅ አስተያየት የተሰጡ ያለመጣና የኮረም ነዋሪዎች ግን በጸጥታ ስጋት ምክንያት ከተሞቹን ለቀው የወጡ ሰዎች ስለመኖራቸው አመልክተዋል። መስፍን አድራጌ ተጨማሪ ያለው የፌዴራል መንግስቱ አከራካሪ ሲል ከሚጠራቸው መካከል በሆነው በራያ አላማጣ ወረዳ ወታደራዊ ትንኮሳ ተፈጽሞ በርካታው የወረዳ ቀበሌዎች በትግራይ ክልል ኃይሎች ቁጥጥር ስር መግባታቸውንና ያልታጠቁ ሰዎች ላይ የሞትና የአካል ጉዳት መድረሱን የአላማጣ ከተማ ጊዜ አስተዳደር ከንቲባና የወሎ ራያ የአማራ ማንነት ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ለአሜሪካ ድምጽ ተናግረዋል። አዲስ ብርሃን የሚባለው ቀበሌ ሙሉ በሙሉ በሞስ ተይዟል። ታ ቀበሌ የሚባለው ቀልቃላና ጨማሮን ይዘዋል። ሆሲም ዕዳጋ ሲቪሎች ትናንትና ሰው ገለዋል። ከአራት ቀን በፊት ምንም መሳሪያ ያለያዘ ነው፣ እሱንም ገለውታል። የቆሰሉም ሆስፒታል ላይ ያሉ ጠቅላላ ሶስት ናቸው። የቆሰሉት አንዱ ሪፈር ተብሎ አዲስ አበባ ነው። ያሉ አራት ሰዎች የሚሊሻ ቤተሰብ ናቸው ተብሎ ታፍነው ተወስደው ራሱ መከላከያ አስመልሷቸዋል። እንስሳት ተወስደዋል። እህል ተዘርፏል። ዛሬ ሰኞ ረፋድ ላይ ቃለመጠይቅ ካደረግንላቸው በኋላ ቀትር ላይ እያገኘናቸው የከተማዋ ከንቲባ የህወት ታጣቂዎች ሲሉ የጠሯቸው ኃይሎች ዛሬ ከቀኑ አምስት ሰዓት ጀምሮ ተጨማሪ አካባቢዎችን እንደተቆጣጠሩ ገልጸዋል። ይህ ሁሉ ሲሆን የፌዴራሉ መንግስት ያደረገው ነገር የለም ሲሉም ቅሬታቸውን አሰምተዋል። ገርጀሌ የምትባል ሌላ ተጨማሪ ከተማነች እሷን ይዘዋል። በከባድ መሳሪያ መሄድ፣ በሞርተር ምንም እየተኮሱ ነው። ሙሉ በሙሉ አሁን ገጠሩን በዛ በኩል ተቆጣጥረውታል። የራያ ህዝብ ተገፍቷል። የፌዴራል መንግስት ትኩረት አላገኘው። አሁን ከዚህ በላይ የምንሸፋፍነው ነገር የለም። ወረራ እየተፈጸመብን እንደሆነ ተደጋጋሚ ሪፖርት አድርገናል። መግለጫዎቻችን ሁሉ በመረጃ አስደግፈን እየሰጠን፣ ፌዴራል መንግስቱ ችላ ብሎናል። የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ በበኩላቸው በአካባቢዎቹ የተጋነነ ግጭት እንደሌለ ተናግ ተናግረዋል ያለው ግጭትም ቢሆን መነሻው ከራያ አላማጣ አካባቢ ትንኮሳ በመቀስቀሱ ነው ብለዋል ከአላማጣ የተሰበሰበ ታጣቂ ሀይል ትጥቁን ይዞ ራያ አዘቦ በሚባል ወረዳ ቤሩ ቃሌና የሚባል የኛ ሚሊሾች እና ፖሊሶች የነበሩበት አካባቢ ከፍተኛ የሆነ ቶክስ ያው ፈጠሩ ግጭቱ ተፈጠረ ግጭቱ ከትናንትና አምስት ሰዓት ወይ ስድስት ሰዓት አካባቢ መጠነኛ የሚባል ግጭት ተከስቶ ነበር ከዛ በኋላ ያው ተሰብስቦ ዲሽቃም ጭምር ያለበት ሀይል መጥቶ ግጭቱ ትንሽ ከፍ ብሎ ነበረ ማለት ነው። ዛሬም በተመሳሳይ የተወሰነ ግጭት ነበረ። በእርግጥ በአሁኑ ሰዓት ብዙም ግጭት የለም። በግጭቱ በተፈጠረው የጸጥታ ችግር ካላማጣና በአጎራባች ከሚገኘው ኮረም ከተሞች ለቀው የወጡ ሰዎች ስለመኖራቸው ግን ማምሻውን ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ የአካል ጉዳተኛ ዳግም ለመፈናቀል በመገደዳቸው ሀዘን እንደተሰማቸው ገልጸዋል። በእግር መኪና እንኳን ቢነግረን እንኳን ኢንፎርሜሽን የሚነግረን እንኳን የለም። የሚገርም አሁን እነሱ ደርሰዋል። ያው እዚህ አርሴም አካባቢ ምት የምትባላለት ድልድይ አካባቢ ስንት ኪሎ ሜትር ይሆናል? ፓርላማ አረ ምንም ኪሎ ሜትር የለውም። ኦልሬዲ አንድ ሁለት ታሪያ ተነክር ረዘም አለ ሰው ይወጣል። ወደ ቆቦ መኖ ወደ አየር ማረፊያ በግር ቃል ጉዳተኛውን እንኳን አልቻለም። ይውል ይህንን ተቆቃ የሚሰማ መንግስት ጠፋ። ያሳዝናል። በጣም የሆን ያለ ነው። ያሳዝናል። ያሳዝናል። ቢያንስ እንኳን መኪና ህዝቡን እንኳን የሚታደግ መንግስት አለመኖሩ ያሳዝናል። በኮረማ አካባቢ ተመሳሳይ ስጋት የገባቸው የከተማ ነዋሪዎች ከተማውን ለቀው እየወጡ ስለመሆናቸው አንድ አስተያየት ሰጪ ጠቁመዋል። ከኮረም ከተማ ኦልሬዲ በግር እየተጓዝን ያለ ነው ጋርጃል የሚባል ቦታ ነበር የእኛ ሁሉንም ተቆጣጠረው። ጉዟቸው ወደ አላማጣ እያደረጉ ነው። አመራሩና የማንነት ጠያቂ የነበረው በሙሉ ወጥቶ ይዷል። የደቡብ ትግራይ ዞን አስተዳዳሪ ሀፍቱ ኪሮስ ከአላማጣና ከኮረም ከተሞች እየወጡ ነዋሪዎች ስለመኖራቸው የሚያውቁት እንደሌለ ገልጸው ይህ ከሆነ ህዝቡ ሊረጋጋ ይገባዋል ብለዋል። ወደዛም የምንሄድም ከሆነ ፕሪቶሪያ ስምምነት ብቻ አድርገን ነው የምንሄደው። ከእንደዚህ በፊቱ የተለየ እንቅስቃሴ ተደርጎ የምንሄድበት አንዳችም ተልዕኮም የለም፣ አንዳችም እንቅስቃሴ አናረግም። ስለዚህ ማህበረሰቡ ተረጋግቶ መደበኛ ስራው መስራት ነው ያለበት። ይሁን እንጂ ሁለቱም አካላት የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት በማንሳት ስምምነቱ እንዳይተገበር እንቅፋት ፈጥሯል በመባባል እርስ በርስ ይካሰሳሉ። አቶ ሀፍቱ የሰላም ስምምነቱ ህገወጥ አስተዳደርን እስከ ማፍረስ የሚደርስ ስምምነት አለው ይላሉ። የፕሪቶሪያ ስምምነት ተከትሎ ከአለፈው አንድ ወር በፊት በአዲስ አበባ በአፍሪካ ህብረት ሰብሳቢነት የተካሄደ ፓነል እንደነበረ ይታወቃል። በዚያን ጊዜ የተወሰኑ ውሳኔዎች፣ አንደኛው በእነዚህ አካባቢዎች ያሉ ህገወጥ አስተዳደር እንዲፈርስ፣ ሁለተኛ ከፌዴራል የመከላከያ ሰራዊት ውጭ ማንኛውም ታጣቂ ትጥቁን እንዲፈታና ሌላ ታጣቂ በዛ አካባቢ እንዳይኖርና ትጥቁን እንዲያራግፍ ስምምነት ላይ ተደርሶ እንቅስቃሴ ተጀምሮ ነበር። ከንቲባ ሀይሉ በበኩላቸው ጊዜ አስተዳደሩ ህዝባዊ ቅቡልነት እንዳለው ጠቅሰው በአንጻሩ የትግራይ ክልል ጊዜ አስተዳደር የፕሪቶሪያውን የሰላም ስምምነት በተዛባ መልኩ ተርጉሞታል ሲሉ ምላሽ ይሰጣሉ። የፕሪቶሪያው ስምምነት ይፈጸም ከተባለ እኛም ይፈጸም እያለ ነው። ተፈናቃይም ይግባ እያለ ነው። ተፈናቃይ ተብሎ ግን ሰራዊት እንዲገባ አንፈቅድም። ተፈናቃይ ከሆነ ቤት ይኖረዋል፣ አድራሻ ይኖረዋል፣ ቀበሌ፣ ቀጠና፣ ጎረቤት ምናምን ይኖረዋል። በዝርዝር ይቅረብና ይግቡ ብለናል። ይህ ራያ የማንነት ጥያቄ በምንድን ነው የሚፈተው ለተባለው፣ ህዝበ ውሳኔ ነው ተብሏል። በህዝበ ውሳኔ አላምንም፣ አልቀበልም፣ ህዝብ በራሱ ጉዳይ ሊወስን አይገባም እያለ። የአማራ ክልል መንግስት እስካሁን በጉዳዩ ላይ የሰጠው መረጃ የለም። የክልሉን መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታውን እንዲሁም የፌዴራሉ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን በስልክ ጥሪም ሆነ በጽሁፍ መልእክት ለማግኘት ጥረት ብናደርግም የሁለቱም ስልካቸው አልሰራለንም። ይሁን እንጂ ሚኒስትሩ ዶክተር ለገሰ በቅርቡ በሰጡት ጋዜጣዊ መግለጫ ከትግራይ ክልል በኩል በአማራ አዋሳኝ አካባቢዎች የሚታየው አዝማሚያ ተገቢነት የሌለው ብቻ ሳይሆን የፕሪቶሪያ የሚለውን ስምምነት የሚጥስ ነው። ወሰነን በኃይል አስከብራለሁ የሚለው አካሄድ ካለፈው ስህተት አለመማረን ያመለክታል ሲሉ ማሳሰባቸው አይዘነጋም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል ወደ እናንተ የደረሰው የምሽቱ አብይ ረስ ነበር። አሁን የትንታኔ መጽሄት ይቀጥላል። የትንታኔው መጽሔት የመጀመሪያው ቅንብራችንም መግቢያ ላይ ያስተዋውቋችሁን ጉዳይ ይመለከታል። ካላማጣና አካባቢዋ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ና የፕሪቶሪያው የሰላም ስምምነት እንዲተገበር የሚጠይቅ ሰልፍ በመሆኒ ከተማ አካሄዱም ሰልፉን ተከትሎ የትግራይና የአማራ ክልሎች በሚዋሰኑባቸውና አወዛጋቢ በሚባሉ አካባቢዎች ከአማራ ክልል በኩል ታጣቂዎች ተኩስ መክፈታቸውን የሰልፉ አስተባባሪዎች ከሰዋል። የአላማጣ ከተማ ጊዜው አስተዳዳሪ አቶ ኃይሉ አበራ አብዛኛው ተፈናቃይ ተመልሷል፣ ለመመለስ የሚፈልግና የቀረ ተፈናቃይ ካለም መመለስ ይችላል ሲሉ ምላሽ ሰጥተዋል። አያይዘውም ተኩስ የከፈቱ የትግራይ ታጣቂዎች ናቸው ሲሉ የሰልፉን አስተባባሪዎች ክስ ያስተባበሉት አቶ ኃይሉ አዲስ አካባቢዎችን መቆጣጠራቸውን ተናግረዋል። ሙልጌታ አጽፋ ባለፈው ሳምንት ቅዳሜ ሚያዚያ አምስት ቀን 2016 ዓ ም ከደቡብ ትግራይ ዞን ምኾኒ ከተማ ተነስተው እስከ ክኩፍቶ መንደር ድረስ ከ20 ኪሎ ሜትር በላይ በእግርና በተሽከርካሪ ሰልፍ ካደረጉ ተፈናቃዮች አንዷ የሆኑት መምህርታ አማረች ብርሃነ ካላማጣ ከተማ ተፈናቅለው በምኾኒ ከተማ ለአንድ ዓመት ከሰባት ወራት እንደቆዩ ለአሜሪካ ድምፅ ተናግረዋል። እናተመዛበልቴና ዓመት ሸውዓተ ወርሒ በጦርነት ምክንያት ከቀያችን ከተፈናቀልን አንድ ዓመት ከሰባት ወር ሆኖናል። አላማጣ የተወለድኩበት የእናት ሀገር ነው። መሬት የምዛው ነው። እዚህ በቂ አገልግሎት የለም። ልጆቻችንም እየተማሩ አይደለም። አሁን ጥያቄያችን የፕሪቶሪያው የሰላም ስምምነት ይተገበር፣ ከጦርነቱ በፊት የነበረው የትግራይ ክልል አስተዳደር ወሰን ይመለስ። አሁን ተመለሱ እየተባልን ነው። የእኛ አስተዳደርና ጸጥታ ሳይኖር እንዴት ነው የምንመለሰው? ለደህንነታችንም ዋስትና የለንም። ወይዘሮ ሸፈና በረሀ የተባሉ ተፈናቃይም በማንነታቸው ምክንያት መፈናቀላቸው አውስተዋል። ወደ ቀያቸው ለመመለስ የደህንነት ስጋት እንዳለባቸው የገለጹት ወይዘሮ ሸፈና የትግራይ ክልል የጸጥታ ኃይልና አስተዳደር ወደ አካባቢው አብሮን ሊገባ ያስፈልጋል ሲሉ ያመለክታሉ። አድነ ጸላ ወርጎን ንብረት የብናይ ባላማጣ አምስት ቤቶች ነበሩን ሁሉም በጠላት ተወስደዋል። ተፈናቅለን ለወራት በትምህርት ቤት ግቢ ውስጥ ወድቀን ነው ያለነው። በአንድ ክፍል ውስጥ ሀምሳና ስልሳ ሰውነን በሕክምናና በእርዳታ እጦት በስቃይ እየኖርን ነው። ቶሎ ለመመለስ እንፈልጋለን። በሺዎች የሚቆጠሩ ተፈናቃዮች የተሳተፉበት የዚሁ ሰልፍ አስተባባሪ አቶ ዝናቡ ደስታ በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮቹ እንዲመለሱና የትግራይ ክልል የአስተዳደር ወሰንም ከጦርነቱ በፊት ወደ ነበረበት እንዲመለስ ለመጠየቅ መካሄዱን አስረድተዋል። ተፈናቃይ የሚባል ገብቷል። በጣም ጥቂት ቁጥር ያለው ብቻ ነው የቀረው የሚለው ከሀኪራቅና መሬት የሌለ መሆኑን የዓለም ማህበረሰብ እንዲያውቅና ይህንን መሀል አድርጎ በእነዚህ አካሎች ላይ ተጽዕኖ እንዲያደርግ እና ተጽዕኖ እንዲፈጠር ታስቦ የተደረገ ነው። የቀሩትን ጥቂቶቹ ወንጀለኞች ናቸው ያለው። እኛ ራያ አማራ ሆኖ አያውቅም። ለአንድ ትግራይ ነው ወራሪ ኃይል በወረራቸው አካባቢ ላይ ህጋዊ ያልሆኑ የአስተዳደር መዋቅር ዘርግተዋል እንዲፈርስ እሱም ተከትሎ የገባው ታጣቂ ኃይል ነው ህዝቡን አቶ ዝናቡ አያይዞም ሰልፉ በተካሄደበት ዕለት የአማራ ክልል ታጣቂዎች በአካባቢው ሚሊሻና ፖሊስ ላይ ተኩስ በመክፈት ግጭት ለመቀስቀስ ሞክረዋል ሲሉ ከሰዋል። እኛ ግን ትዕግስት አድርገን አልፈናል ያሉት አቶ ዝናቡ አሁንም ፍላጎታቸው ጥያቄያቸውን በሰላማዊ መንገድ ምላሽ እንዲሰጠው መሆኑን አመልክተዋል። የራያ አላማጣ ጊዜያዊ አስተዳደር ከንቲባና የራያ ወሎ አመራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ሀይሎ አበራ የሚበዙት ተፈናቃዮች ወደ ቀያቸው እንዲመለሱ መደረጉን ገልጸው የቀሩትም እንዲመለሱ ዝግጁ ነን ሲሉ ጥሪ አቅርበዋል። የቀሩ ተፈናቃዮች እንደገና ወደ ቤታቸው እንዲገቡ ጥሪ አድርገናል። ከአንድም በጣም ብዙ ጊዜ በሚዲያም በተለያየ መንገድ ሽማግሌዎች አደራጅተን ሁሉ ልከናል። ስለዚህ በእኛ በኩል የቀረ ተፈናቃይ እዚህ ግባ የሚባል አይደለም። ለምንም ቅድመ ሁኔታ እንዲገቡ ሁኔታዎችን አመቻችተናል። ነገር ግን ተፈናቃዮች ወደ ቤታቸው እንዲመለሱ አይፈልግም። እንደመያዣ የፖለቲካ መሳሪያ አድርጎ ነው ይጠቅ ተፈናቃዩ ገባ ማለት ሊያነሳ የሚችለው ጥያቄ አይኖርም ማለት ነው። ተመላሽ ተፈናቃዮች ጨምሮ ነዋሪው ማህበረሰብ የፈለገውን አስተዳደር መምረጥ እንደሚችል አቶ ኃይሉ ገልጸው ፍላጎታቸው ችግሮች በሰላማዊ መንገድ ብቻ እንዲፈቱ ነው ብለዋል። የቅዳሜው የመኮኒ ሰልፍ በተካሄደበት ጊዜ ተኩስ በመክፈት ለማደናቀፍ ሙከራ ስለመደረጉ በሰልፉ አስተባባሪዎች ስለቀረበው ክስ የተጠየቁት አቶ ኃይሉም የተኮሱት የትግራይ ክልል ታጣቂዎች እንደሆኑ ገልጸው አስተባብለዋል። እንዲሁም ታጣቂዎቹ ከአሁን በፊት ከነበሩበት አካባቢ ተጨማሪ ቦታዎች እንዳያዙም አክለው ተናግረዋል። አዲስ ብርሃን ቀበሌ ላይ ሙሉ ቀበሌውን ይዘውታል። ጨጓራ ኮስም ዕዳጋ የሚባል እንትን ሰዎች ቆስለዋል። ሰላማዊ ሰዎች ታ ቀበሌ ላይ ቀልቃለ ጨማሮ የሚባሉ ቦታዎች ተይዘዋል። አዲስ ቦታ ነው የተያዘው። ይህን ማረጋገጥ ይቻላል። እኛ አሁን ችግሩን በሰላማዊ መንገድ እንፍታው። የሕዝብ ጦርነት ሰልችቶታል። እኛም ጦርነቱን አንፈል። ከጦርነት የሚያገኝ የምናገኘው ነገር የለም። በግጭት ምክንያት የቆሰሉ ሰዎች ስለመኖሯቸው የተናገሩት አቶ ኃይሉ የተጎጂዎች ቁጥር ግን አልጠቀሱም። በጉዳዩ ከትግራይ እና ከአማራ ክልሎች እንዲሁም ከፌዴራል መንግስት አመራሮች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። የፌዴራል መንግስት አከራካሪ በሚላቸው አዋሳኝ ቦታዎች ተፈናቃዮች ተመልሰው በነዋሪው ምርጫ አስተዳደሩን እንዲቋቋምና የይገባኛል ውዝግቡም በሕዝበ ውሳኔ ብቻ እልባት እንዲያገኝ እንደሚደረግ በተደጋጋሚ ሲገልጽ መቆየቱ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም። ቀጣዩ የምሽቱ የትንታኔው መጽሔታችን ደግሞ ወደ ጋምቤላ ክልል ይወስደናል። የጋምቤላ ክልላዊ መንግስት በጆርና በኢታንግ ልዩ ወረዳ ተከስቶ ከነበረው የጸጥታ መደፍረስ ጋር በተያያዘ ግንኙነት ነበራቸው ብሎ የጠረጠራቸውን አስራ አራት የአመራር አባላትና አንድ ግለሰብን በቁጥጥር ስር መዋሉን አስታወቀ። የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ እጁሉ ጊሎ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በቁጥጥር ስር የዋሉ ሰዎች ከዞን እስከ ወረዳ ባሉ የአስተዳደር መዋቅሮች ውስጥ የነበሩ አመራሮች መሆናቸውን ጠቅሰው ጉዳያቸውም በሕግ ተይዟል፣ ብለዋል። በጋምቤላ ግጭቶች ላይ ጥናት ያደረጉ አንድ ባለሙያ ደግሞ እንዲህ አይነት እርምጃዎች ጊዜያዊ መፍትሄን እንጂ ዘላቂ ሰላምን እንደማያመጡ አመልክተዋል። ችግሩን መፈታት ያለበት በፖለቲካዊ ንግግርና በሕዝባዊ ውይይት እንደሆነም ይመክራሉ። ገብረ ሚካኤል ገብረ ምድን በዚህ ጉዳይ ተጨማሪ አዘጋጅቷል። የጋምቤላ ክልላዊ መንግስት ባለፈው ሳምንት ቅዳሜ ሚያዝያ አምስት ቀን 2016 ዓ ም ባወጣው መግለጫ የክልሉ ፖሊስ አስራ አራት የአመራር አባላትንና አንድ ግለሰብን በቁጥጥር ስር መዋሉን አስታውቀዋል። ስለ መግለጫው ለአሜሪካ ድምፅ ያብራሩት የክልሉ የመንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ እጁሉ ጊሎ የሰዎቹ ጉዳይ በሕግ እየተጣራ እንደሚገኝ ገልጿል። ቁጥጥር ስሩ ውዶ ከነበረው መባራ ሁኔታዎች ላይ መልሱ ሄደባቸው ያው ከዚህ ፊት የነበሩ ያው በውስጡም በውጭም አንዳንድ ሰላምም የማወቅ ተግባሮት የሚያደርጉ አመራሮች ተስላለ ለዚህ ለቅድም ያልኩት የታሰሩ ሙዚክ ክርስቶስ የገቡ ቢኖሩም እንኳን ገና ስራ የተሰራበት። የክልሉ መንግስት ባወጣው መግለጫ መጋቢት ሀያ ስድስት ቀን ሁለት ሺ አስራ ስድስት አመተ ምህረት በጋምቤላ ክልል በጆሮ ወረዳ የተከሰተውን ግጭት ተከትሎ ለሰው ህይወት መጥፋትና ለንብረት መውደም ተጠያቂዎች ናቸው ያላቸውን ሁለት የዞንና አምስት የወረዳ ከፍተኛ አመራሮችን በቁጥጥር ስር መዋሉን አስታውቀዋል። በተጨማሪም በኢታንግ ልዩ ወረዳ ግጭት በማነሳሳት የሚፈለጉ ተጠርጣሪዎች ለህግ እንዳይቀርቡ እንቅፋት ሆነዋል የተባሉ ሰባት የወረዳ አመራሮችን መያዙን ይገልጻል። በተመሳሳይ ሁኔታ ሌላ አንድ ግለሰብም ከአመራሮቹ ጋር በቁጥጥር ስር መዋሉን መግለጫው ያመለክታል። የጋምቤላ ክልል ከዚህ ቀደም ባወጣው መግለጫም ሰላምንና ፀጥታን ከማስከበር አኳያ ተልዕኳቸውን አልፈጸሙም ያላቸውን አራት ከፍተኛ የመንግሥት አመራሮች ከኃላፊነት ማንሳቱን አስታውቆ ነበር። እነዚያ ሰዎች በቁጥጥር ስር ውለው እንደሆነ የተጠየቁት አቶ እጁሉ ጊሎ ለጊዜው በዚህ ዙሪያ መረጃ ልሰጥ አልችልም ብለዋል። በጋምቤላ ክልል በሚታዩት ግጭቶች ላይ ጥናት ማድረጋቸውን የተናገሩት አቶ ቦጋለ አሊጋዝ ቅራኔው በዋናነት ያለው በአኝዋና በኑዌር ብሔሮች መካከል እንደሆነ ገልጸዋል። በሁለቱም ብሔሮች መካከል በተደጋጋሚ የሚቀሰቀሰው ግጭት በተወሰነ መልኩ ማኅበረ ኢኮኖሚያዊ መነሻዎች ቢኖሩትም ዋናው ምክንያት ግን ፖለቲካዊ ስልጣንን ለመቆጣጠር የሚደረግ ትግል እንደሆነ አጥኚው ያስረዳሉ። በክልሉ የትምህርት ስርዓት ለመማሪያነት የተመረጠው ቋንቋም እንደዚሁ ተጨማሪ ምክንያት ሆኖ ሁለቱንም ብሔሮች እያጋጨ እንደሚገኝ አክለዋል። ለግጭቱ ሁለቱ መነሻዎች ፖለቲካል ኢንተረስትና ወንበረ ስልጣን ማለት ነው። ትምህርት ቤት ላይ ያለው ካሪክለማን በጣም ነው እንደተጉዳዱ ያሳያል። የጋምቤላ ክልል ግጭቶችን ለመፍታት ቀደም ሲል ልዩ ልዩ ጥረቶች ተደርገዋል። ባለሥልጣናትም ከኃላፊነታቸው ተነስተዋል፣ የሚሉት ባለሙያው እንዲህ ያሉት እርምጃዎች ግን ጊዜያዊ መፍትሄን እንጂ ዘላቂ ሰላምን አያመጡም ባይ ናቸው። ይልቁንም ሕዝባዊ እርቅና ፖለቲካዊ ውይይት የሚኖርበት ሁኔታ ሊመቻች ይገባል ይላሉ። አመራሮቹን አውርዶ ወይም እርምጃ ሲወሰድ ያአቁር ፎጠን ነገን አደራጅተው ነው እንቅስቃሴ የሚጀምሩ። አሁን ሲታይ ብዙ ጊዜ ማለት ወደ ሕዝቡ ወርዶ ሕዝቡን አዋይቶ ሕዝቡ ወደ እርቅ የሚመጣበትን ነገር የሚያመጣ የሀገር ሽማግሌ የሃይማኖት አባቶችን ተጠቅሞ ትልቅ ሮል መጫወት ነው እንጂ ኃላፊዎች ብቻ ምንም ሮል እንደሌላቸው ነው የሚያሳየው። የህዝብን መከራ የሚረዱ ከሆነ የህዝብን ስቃይ የሚረዱ ከሆነ ሀገሪቱ ሀገር ሆና እንድትቀጥል የሚፈልጉ ከሆነ ፖለቲካ ፓርቲዎች ቁጭ ብለው ጉባኤት አስፈላጊ ነው ብዬ አምናለሁ። በጋምቤላ ክልል ተደጋጋሚ ግጭቶች ሲቀሰቀሱ የሚታይ ቢሆንም በተለይም ካለፉት ሁለት ዓመታት ወዲህ በቁጥር እየጨመሩ መምጣታቸውን የክልሉ መንግስት ቀደም ሲል ማስታወቁ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አድማጮቻችንና ተመልካቾቻችን የትንታኒ መጽሔት ቅንብሮቻችን እንደቀጠሉ ናቸው። ወደ ቀጣዩ ሳልፍ የኦነግ የፖለቲካ ዘርፍ ኃላፊ የነበሩት የአቶ በቴ ውርጌሳ ግድያን ተከትሎ በመንግሥት የጸጥታ ኃይሎች የተካሄደ ባለው የምርመራ ሂደት ላይ ስጋት እንዳለው ኦነግ አስታወቀ። ግንባሩ ዛሬ ባወጣው መግለጫ ለግድያው የመጀመሪያ አይን ምስክር የሆኑ ሰዎች ደብዛቸው እንዲጠፋ በመደረግ ላይ ናቸው ሲል ገልጸው ግድያው በገለልተኛ አካል ሊጣራ ዳግም ጥሪ አቅርቧል። በጉዳዩ ላይ ከመንግስት አካላት ምላሽ ለማግኘት የተደረገው ጥረት አልተሳካም። ገልሞ ዳዊት ተጨማሪ ያለው የኦሮሞ ነጻነት ግንባር ኦነግ ዛሬ ባወጣው መግለጫ ባለፈው ሳምንት በምስራቅ ሸዋ ዞን መቂ ከተማ በተገደሉት ከፍተኛ አመራሩ አቶ በቴ ኦርጌሳ ግድያ ምርመራ ላይ ስጋት እንዳለው ገልጿል። አቶ ለሚገመችው የኦነግ ህዝብ ግንኙነት ናቸው። እኛ ምርመራው እንዲጣራ የጠየቅነው በገለልተኛ ቡድን ስለሆነ የተባለውን ምርመራ በስጋት ነው የምናየው። አሁን አቶ በቴን በእስር ቤት ሲያሰቃየው የነበረው አሁን የፖለቲካ ስልጣኑን ይዞ ግድያውን እያጣራው ነው የሚለው አካል ነው። እነዚሁ አካላት ለግድያው ብዙ መልክ በመስጠት በብዙሃን መገናኛ እየተናገሩና እየወሰዱት ያሉት እርምጃም ሌላው ስጋታችን ነው። የአቶ በቴ ግድያ በገለልተኛ አካል እንዲጣራ ዳግም ጥሪ እናቀርባለን። ኦነግ በመግለጫው አቶ በቴ በመቂ ከተማ አርፈውበት ከነበረው አበበ ግራዝማች ሆቴል በጸጥታ ኃይሎች ድብደባ እየተፈጸመባቸው መወሰዳቸውን ገልጸው ሲገደሉም የአይን ምስክር ሊሆኑ ይችላሉ የተባሉ የሆቴሉ ጥበቃዎች ደብዛቸው መጥፋቱም እንዳሳሰበው አመልክቷል። የዚያን ቀን በስራ ላይ የነበሩት የሆቴሉ ጥበቃዎች አሁን ያሉበት አይታወቅም። አንድ የቤተሰብ አባልም በእስር ላይ ነው። ለማስረጃ ይህን ሰው ሲጠይቁ የነበሩ አካላትም ሰዎቹን ማግኘት እንዳልቻሉ መረጃው ደርሶናል። የኦነግ የህዝብ ግንኙነት ኃላፊ አቶ ለሚ ባለፈው ሳምንት ሐሙስ ከስርዓተ ቀብሩ በኋላ በቁጥጥር ስር መዋላቸው የተነገረው የሟች አቶ በቴ ወንድም አቶ ሚሎወር ጌሳ ከዛን ዕለት ወዲህ የት እንዳሉ እንደማይታወቅ አክለው ተናግረዋል። ግንባሩ በመግለጫው የአቶ በቴ ግድያ በገለልተኝነት ሊመረምሩ ይችላሉ ብሎ ከጠቀሳቸው አካላት ውስጥ የተባበሩት መንግስታትና ሌሎች የሰብአዊ መብቶች ተሟጋቾች ድርጅቶች ይገኙበታል። የአቶ ብቴ ርጌሳ ግድያን በተመለከተ የምስራቅ ሸዋ ዞን ፖሊስ መምሪያ ምርመራ እያጣራ መሆኑንና አስራ ሶስት ተጠርጣሪዎችን በቁጥጥር ስር ማዋሉንም የመንግስት ብዙኃን መገናኛዎች ዘግበዋል። ኦነግ ስላቀረበው አቤቱታ ከመቂ ከተማ ፖሊስ፣ ከምስራቅ ሸዋ ዞን ፖሊስ መምሪያና ከዞኑ አስተዳደር እንዲሁም ከኦሮሚያ ክልል መንግስት ኮሚኒኬሽንስ ቢሮ ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ክልላዊ መንግስቱ ባለፈው ሳምንት ባወጣው መግለጫ በግድያው ማዘኑን ገልጸው ድርጊቱን በመንግስት ላይ ማላከክ ተቀባይነት እንደሌለውና ድርጊቱም በህግ እንደሚመረመር መግለጹ ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። የትንታኔው መጽሔት የመጨረሻ ቅንብራችን ዋሽንግተን በዚህ ሳምንት ነው። ትራምፕ ችሎት ናቸው፣ ባይደን ወደ ፔንስልቬኒያ አምርተዋል። የመጀመሪያው የቀድሞ የአሜሪካ ፕሬዝዳንት የወንጀል ችሎት ዛሬ የሰኞ በኒውዮርክ ከተማ ተጀምሯል። እንደ አውሮፓውያን አቆጣጠር በ2016 ከወሲብ ፊልም ተዋናይ ስቶርሚ ዳንኤልስ ጋር የነበራቸውን ግንኙነት ለመደበቅ ከሰጡት የአፍ ማስያዣ ገንዘብ ጋር ማጭበርበር ፈጽሟል በሚል የተከሰሱት ዶናልድ ትራምፕ ጉዳያቸው የሚጀምረው ከዚህ በሚጣጡ ዳኞች በመምረጥ ነው። በሌላ በኩል ለዳግም ምርጫ የሚወዳደሩት ፕሬዚዳንት ባይደንም በፔንስልቫኒያ ክፍለ ግዛት የምረጡኝ ዘመቻ ቅስቀሳቸውን ያካሂዳሉ። የቪኦኤ ዘጋቢ ቬሮኒካ ባልደራስ ኢግሌሲያስ ዝርዝር አላት። ደረጀ ደስታ እንደሚከተሉ ያቀርበዋል። የቀድሞው ፕሬዝደንት ዶናልድ ትራምፕ ብርቱ የምርጫ ፉክክር ከሚታይባቸው ክፍለ ግዛቶች አንዱ በሆነው ፔንሰልቬኒያ ወደ ችሎቱ ለመቅረብ ከማምራታቸው በፊት የመጨረሻውን የምርጫ ዘመቻ ቅስቀሳቸውን አድርገዋል። እንደ አውሮፓ አቆጣጠር በ2006 ከወሲብ ፊልም ተዋናይዋ ስቶርሚ ዳንኤልስ ጋር የነበራቸውን ግንኙነት ለመደበቅ የንግድ መዝገቦችን አጭበርብረዋል በሚል 34 የወንጀል ክስ ቀርቦባቸዋል። የሪፐብሊካን ፕሬዝደንታዊ እጩ እንደሚሆኑ የሚጠበቁት ከትናንት በስቲያ ቅዳሜ በሼንክስቪል ባደረጉት የምርጫ ቅስቀሳቸው ላይ አሁንም እንደገና የቀረበባቸውን ክስ መሰረተ ቢስ ውንጀላ ነው ብለውታል። ሁሉም የባይደን ችሎቶች ናቸው። ታውቃል አይደል? ስለዚህ እኔ ለእናንተ ይህን በማድረጌ ኩራት ይሰማኛል። ተከታተሉት። ይህ በቀድሞው ፕሬዚደንት ላይ የተመሰረተው የመጀመሪያው የወንጀል ችሎት ስለሚሆን ጉዳዩ በእርግጥም ጥብቅ ምርመራ የሚደረግበት ይሆናል የሚሉት የፖለቲካ ተንታኝ ካልቪን ዳርክ ናቸው። እስካሁን ድረስ አብዛኛውን ጊዜ ዳኞችና አቃቢያን ሕጎች ትራምፕ ላይ የሚደረገው ምርመራ በተቻለ መጠን አማካይ አሜሪካዊውን ሊጠብቀው ከሚችለው ጋር በጣም የቀረበ እና ተመሳሳይ ሁኔታ መሆኑን ለማረጋገጥ በመሞከር ጥሩ ስራ ሰርተዋል ብዬ አምናለሁ። ትላንት እሁድ በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ የቀረቡት የኒው ሃምሸር ገዢ ሪፐብሊካን ክሪስ ሱኑኑ የአፍ ማሳዣው ገንዘብ ችሎት ትረምፕ ላይ ትልቅ ፖለቲካዊ ፋይዳ ይኖረዋል ብለው እንደማይጠብቁ ተናግረዋል። ምናልባት ወደ ምርጫ ዘመቻው መንገድ ወዲያውን ይመለሱና እየሆነ ያለውን ነገር እንደገና ይቀለብሱታል። ሰለባ ሊያደርጓቸው ይሞክራሉ። ያ ደግሞ ለሳቸው ሰርቶላቸዋል። የፕሬዝደንት ጆ ባይደን ትኩረት ግን ከትናንት በስቲያ ቅዳሜ ኢራን በእስራኤል ላይ ላደረሰችው ጥቃት ምላሽ በመስጠት ጉዳዩ ላይ ሙሉ በሙሉ ተጠምዷል። በዚህ ሳምንት በፔንሰልቬንያ የሶስት ቀናት ጉብኝት በማድረግ ወደ ምርጫ ዘመቻቸው ቅስቀሳ ያመራሉ ተብሎ ይጠበቃል። ዋናው የንግግር ርዕስ ኢኮኖሚው ይሆናል። ካርሊን ቦምን በአሜሪካ ኢንተርፕራይዝ ኢንስቲትዩት ውስጥ ከፍተኛ ባለሙያ ናቸው። ምንም እንኳ ባለፈው ሳምንት ይፋ የተደረገው የዋጋ ግሽበት ለአስተዳደሩ ጥሩ ባይሆንም በኢኮኖሚ ውስጥ አንዳንድ መሻሻሎች ስለመኖራቸው ፍንጮች ይናገራሉ። ሌላው የባይደንን ዘመቻ እያጠናከረ ያለውና በዚህ ሳምንት ትኩረት ሰጥቶ ሊቀጥል የሚችል ርዕሰ ጉዳይ የስነ ተዋልዶ መብቶች ጥበቃ ነው። በተለይም ትራምፕ ባለፈው ሳምንት የጽንስ ማቋረጥ ውሳኔ ለክልሎች መተው እንዳለበት ከተናገሩ በኋላ አድማጮቻችንና ተመልካቾቻችን ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የምሽቱ ዝግጅታችን እየተከታተላችሁ ነው የምትገኙት። አሁን እስካሁን ወደ እናንተ ሲቀርብ የነበረው የመጀመሪያ ምዕራፍ ቅንብራችን ነበር። አሁን ወደ ሁለተኛው አጋማሽ ቅንብራችን ላይ ደርሰናል። የሁለተኛው ቅንብራችን የመጀመሪያ ፕሮግራማችን የሚሆነው ደግሞ ጤናን የተመለከተ ይሆናል። የዛሬው ጤና የተመለከተው የሁለተኛው አጋማሽ የመጀመሪያ ቅንብራችን የየው ተስፋ ለኢትዮጵያን የልብ ህመምተኞች ህጻናትና ወጣቶች እየሰጠ ያለውን ግልጋሎት ይመለከታል። እየው የህጻናትና ወጣቶች ተራዶ ድርጅት ለብዙ ኢትዮጵያውያን የልብ ህመምተኞች ተስፋን እየፈነጠቀ ነው። ድርጅቱ የልብ ቧንቧ ጥበትን ለማከም የሚረዱ ቁሳቁሶችን ለሆስፒታሎች በድጋፍ እያቀረበ፣ በግላቸው መታከም ያልቻሉ ሰዎች እንዲታከሙ በማገዝ ላይ ይገኛል። በቅዱስ ጳውሎስ ሆስፒታል የድጋፍ ተጠቃሚ የሆኑ ታካሚዎችን የሆስፒታሉን የልብ ስፔሻሊስትና የፋውንዴሽኑን ተወካይ አስተያየት አካቶ ኬኔዳ አባት ተከታዩና ዘገባ አዘጋጅቷል። የኢዮብ የህጻናትና ወጣቶች ተራዶ ድርጅትን የህክምና እገዛ ካገኙ ህሙማን መካከል የሆነችው ወይዘሮ ተቋኖች ብሩ ከአስር ዓመት በላይ በልብ ቧንቧ ጥበት ስትሰቃይ እንደ ቆየች ትናገራለች። ለአንድ ደቂቃ እንኳን ራሴን ችዬ ለመቆም አያስችለኝም ነበር ትላለች ስለ ህመሟ ስት ገልጽ ለህክምናው በሚያስፈልገው ቁሳቁስ እጥረት ምክንያት በመንግስት ሆስፒታል መታከም እንዳልቻለችና ና በግል ሆስፒታል ለመታከምም አቅም በማጣቷ ተስፋ ቆርጣ እንደነበር ታስታውሳለች። በስተ መጨረሻ በቅዱስ ጳውሎስ ሆስፒታል ለህክምናው ተመዝግባ ከአንድ አመት ጥበቃ በኋላ ህክምናውን ማግኘቷን ታብራራለች። የልብ ህመሜ የቫልፕ ጥበት ነበረ። የዛሬ አስር ዓመት በደም ስር ልክ እንደዚሁ እንዳያደርጉልኝ አምስት መቶ ሺህ ብር ክፈይ ታብያለሁ በግል ማለት ነው። ግን ምንድነው ሳንቲም ስለሌለኝ በቃ አልድንም የሚል ነገር ውጭ በውስጤ ያሳድረ ያለው። በቃ ተስፋ ስቆርጥና ሳንቲም ስጨርስ ነው ወደዚህ የመጣሁት። አመት አልፎኛል። ወረፋ ምናምን ከተያዘልኝ በኋላ በስልክ ነው ወረፋ የያዙልኝ። በጣም ይደክመኛል። ደረጃ መውጣት አልችልም። ከዛ ብንን ብዬ በቃ ያለ ቀጠሮ ቀጥቤ መጣሁ። ፋታ ሳጠኋቸው፣ ስደውልላቸው ራሱ አንድ ቀይ ጎላል እንደዚህ ይላል። ምናምን በጣም ነበረ ትሪት እያደረጉ ምናምን እኔም ተስፋ እንዳልቆርጥ ከዛ የካቲት ሀያ ሰባት ተጠራሁኝ መሳሪያው አሁን ስላገኘ ተቋም እንድትመጭ ያለኝ። በሀያ ሰባት ገባሁ፣ በሀያ ስምንት ተሰራልኝ፣ በሀያ ዘጠኝ ወጣሁ። አንድ ብር አላወጣሁም፣ እግዚአብሔር በሚያውቀው ማለት ነው። አሁን በመልካም ጤንነት ላይ ነኝ የምትለው ተቋመች እድሉን ማግኘቷ ለእርሷ ብቻ ሳይሆን ያለ አባት እያሳደጓቸው ነው ለምትላቸው ሶስት ልጆቿም ትርጉም እንዳለው ትገልጻለች። ያለኝ ለውጥ ልክ ከአልጋ ስወርድ ነው። በቃ ለውጡን ያየሁትኝ ማለት ነው። ያው የዛሬ ሶስት ሳምንት ነው የተሰራሁት። በፊት የነበረኝ ነገር በፍጹም የለ። አሁን እንደፈለግኩ መንቀሳቀስ እችላለሁ። በቃ ለደቂቃ መቆም አልችልም ነበረ። እኔ ቴንኪ ሁሉ ብዬ ደውዬ ላቸዋለሁ። ያ የማለከልኬ ነበረው ምናምን እንቅልፍ ማጣት። ትልቁ በሽታ ደግሞ እንቅልፍ ማጣት ነው እንቅልፍ ማጣቱ ከሌለ በቃ ተኝቻለሁ። ይችላል ሶስት ሳምንት ተኝቻለሁ። በቃ እና በቃ ተስፋ ነው። ከዚህ በኋላ የምትኖርለት ነገር ስላለህም ያለ ተስፋ ጥሩ ነገር ነው። በጣም አመሰግናለሁኝ ለተደረገልኝ ነገር፣ ለልጆቼም እንደተደረሰላቸው ነው የምጠቅመው የማስበው። ምክንያቱም ያለ አባት ነው ያሳደግኳቸውና የተሻለ ነገር ነው ለእኔ ተደረገልኝ። በጣም ነው ወጣት ጀሚላ መህቡብ በሆስፒታሉ የልብ ቧንቧ ጥበት ሕክምና ያገኘች ሌላዋ ታካሚ ናት። መጀመሪያ ላይ የሚሰማኝ የነበረው ድካም፣ ምንም አይነት መንገድ መሄድ አልችልም ነበረ። ከሰው ጋር ማውራት አልችልም። በቃ የእንቅስቃሴ ምንም አይነት እንቅስቃሴ ማድረግ አልችልም። ልብሴ እስከሚንቀጠቀጥ ድረስ ነበር ልቤ የምመታው፣ ጆሮዬ እስከሚሰማው ድረስ ማለት ነው። በጣም ይመታ ነበር ልቤ ማለት ነው። አሁን ላይ ያ ነገር ሁሉ ትቶኛል። እዚህ መጥቼ ሰርጀሪም ከተሰራሁኝ በኋላ ሁሉም ነገር ትቶኛል። በስነ ስርዓት ኖርማል ሆኜ ነው አሁን መሄዱንም ይሄዳል። ቀጥቢ እንደ ድሮ እየደከመኝ ምናም ሳይሆን ዳገት ምናም ጀማ አይታሰብም ነበር ይዛ ሰዓት ላይ አሁን ላይ ዳገት ላይ ቀስ እያልኩኝ ይሄዳል። ኖርማል ሰው እንደሚደክመው ሁሉ ትንሽ ትንሽ ሊደክመኝ ይችላል። ነገር ግን እንደ ድሮ ምንም ነገር ምን እንደዚህ አይነት ስሜት የለኝም። ታሽሎኛል ሁሉ ከአራት ዓመት በፊት በድንገተኛ የልብ ህመም ገና በ17 ዓመት ዕድሜው በዩናይትድ ስቴትስ ሕይወቱን ያጣው ኢዮብ አንበሳው ተቋማችንና ጀሚላን ጨምሮ ዛሬ ለብዙዎች የልብ ፈውስ ምክንያት ሆኗል። ወላጆቹና ቤተሰቦቹ ከሐዘናችን መጽናናት የምንችለው እንደ ኢዮብ የልብ ህመም ያለባቸውንና ለሕክምና አቅም የሌላቸውን በመደገፍ ነው በሚል ኢዮብ የሕፃናትና ወጣቶች ተራዶ ድርጅትን በስሙ መመስረታቸውን ይናገራሉ። የተራዶ ድርጅቱም በኢትዮጵያ ሆስፒታሎች የህክምና ወረፋ ለሚጠብቁ ብዙ የልብ ሙማን የሚሆኑ የህክምና ቁሳቁሶችን ለግሷል። ድርጅቱ ረቡዕ መጋቢት 18 ቀን በተወካዮቹ አማካኝነት ለቅዱስ ጳውሎስ ሆስፒታል የሁለተኛ ዙር ድጋፉን አስረክቧል። ድርጅቱን ወክለው ድጋፉን ያስረከቡት አቶ ፍሳ ዘለቀ ስለ ልገሳው ያስረዳሉ። እንግዲህ እዮብ የህጻናትና የወጣቶች ተራዶ ድርጅት ዓላማው ብዙ ነው በዋነኛነት ግን የልብ ሕክምና ላይ ነው። ምክንያቱም ዋናው ልጃችን ህይወቱ ያለፈው በሱ ከሆነ የሌሎችም ሰዎች የሌሎችም እህት ወንድሞቻችን ህይወት በዚህ ማለፍ የለበትም። ይሄንን ሐዘን የምንወጣው የምንበቀለው ለሌላ ስንደርስ ነው በሚል በትልቁ አሁን እየተሰራ ያለው እሱ ነው። ባለፈው አመት በኢትዮጵያ የልብ ሕክምና ማዕከል ሁለት የተለያዩ እርዳታዎች ከ100 ሺህ ዶላር በላይ የሚያወጣ ድጋፍና እርዳታ ተደርጎላቸዋል። እንዲሁ በዚህ በጳውሎስ ሆስፒታል ደግሞ በድምሩ ከ50 ምናምን ሺህ ዶላር አካባቢ የሚደርስ ድጋፍና እርዳታ ተደርጓል። ባለፈው አመት ከነበሩ እርዳታዎች ውስጥ የተወሰኑ የሚጎሉ እቃዎች ስለነበሩ በዘንድሮ አመቶች ላይ ደግሞ ያንን እቃ ተሟልቶ እንዲመጣ ተደርጓል። ሆስፒታሉ በተደረገለት ድጋፍ ለልብ መምታ አካሚዎች አገልግሎት መስጠቱን ቀጥሏል። ዶክተር ሰይፉ ባጫ በቅዱስ ጳውሎስ ሆስፒታል የልብ ህክምና ስፔሻሊስት ስፔሻሊስትና የህክምና ክፍሉ ኃላፊ ናቸው። የልብ ህክምና ደግሞ በባህሪው የሚያስፈልጉት እቃዎች በጣም ውድ ከመሆናቸው የተነሳ ለእያንዳንዱ ሰው በነጻ ህክምና እየሰጡ አገልግሎትን ማስቀጠል ከባድ ነው። በዛም ምክንያት ብዙ ጊዜ አገልግሎት መስተጓጎል ይገጥመን ነበር። በዚህ ሁኔታ ላይ ያለን እንደ አጋጣሚ ሆነው ካሊፎርኒያ ሀገር የተመሰረተ ኢዮብ ሆፕ ፎር ችልና ዩዝ የሚባል ከተዋወቅም በኋላ እነሱ እርዳታ መለገስ ጀመሩ። ምን ላይ እንደምንሰራ ከጠየቁም በኋላ በዛ በወጣትነት እድሜ አካባቢ የሚመጣ የልብ ችግርና እኛ በየጊዜው የምንረዳው ሆኖም ግን የህክምና ግብዓት እጥረት ስለሚገጥመን በቋሚነት መስጠት ያልቻልነው እንደዚህ አይነት ህመም አለ ብለን ስንነግራቸው በፈቃደኝነት አምና ወደ ሰላሳ ሺህ ዶላር በሚገመት ገንዘብ ባሉ ነው የሚባል ገዙልን። በዛም ወደ አርባ አምስት ሰው እርዳታ አገኘ። በአሁኑ በሁለተኛው ዙር በፊት ከሰጡን ሁለት እጥፍ ነው የለገሱን። እንግዲህ አሁን በሰጡን ባለፈው እንዳልኩ 45 ሰው ተረድቷል። ከአሁኑን በአሁኑ ደግሞ እስከ መቶ ሰው እንረዳበታለን ብለን እናስባለን። በፋውንዴሽኑ የተለገሱት ቁሳቁሶች የልብ ደም መተላለፊያ ቱቦ ጥበትን ለማከም የሚያስችሉ እንደሆኑ ዶክተር ሰይፉ ያስረዳሉ። በግራ በኩል ያለ የልብ ቫልቭ ማይትራል ቫልቭ ይባላል። ብዙ ጊዜ ወጣቶች ላይ በሚከሰት የቶንሲል ሕመም ምክንያት ቶንሲሉ በትክክል ካልታከመ ያንን የልብ የደም መተላለፊያ ቫልቭ ያጠበው እና ደም በትክክል እንዳይተላለፍ ያደርጋል። ይህ በጣም ከባድ ሕመም ነው። አንዳንድ ወጣት ሴቶች ህመሙንም ሳያውቁት እርግዝና ላይ ሆነው እናገኛቸዋለን አንዳንዶቹ ትዳር ከያዙ በኋላ ደም አስተፍቷቸው ደም ተፋች ብሎ የተፋቱ ያጋጥሙና በጣም ብዙ አሳዛኝ ታሪኮች አሉ እና እነዚህ ሰዎች ወረፋ ጠብቀው ነው ያሉት ሊስት አለን ረጅም ሊስት እና እቃው መጥቶ አንድ ቀን ስቶር አያድርም ወዲያው ነው ጥቅም ላይ የምናውለው ትላንት የተረከምነውንም እንዳየው ዛሬ እየሰራንበት ነው አንድ ሰው አሜሪካ ቁጭ ብሎ ስልክ ደውሎ በሰጠው እርዳታ ማን እንደተጠቀመ ማወቅ ይችላል። እንደዛ አይነት ዳታ ቤዝ አለን። ስለዚህ እርዳታው በትክክል ተጠቃሚው ጋር የሚደርስ ከሆነ እያንዳንዱ አቅም ያለው በግለሰብም ደረጃ ይሆን እንደ ድርጅት ለመርዳት ዝግጁ መሆን ያለብን ይመስለኛል። ሌሎችም ደግሞ እኛም አንሰራቸው ማንሰራቸው ባለ መተካት የሚያስፈልጋቸው በተለያየ ሆስፒታል ወረፋ ለሚጠብቁትም በተቻለ መጠን እኛ በሙያችን ለመርዳት እንሞክራለን። አቅምና ገንዘብ ያለው ደግሞ በዛ መልክ ሊረዳ ቢሞክር ማለት ወደለም ኢዮብ የህጻናትና ወጣቶች ተራድኦ ድርጅት በቀጣይነት ለልብ ሕክምናው ዘርፍ የሚያደርገውን ድጋፍ በአይነትም በመጠንም ለማሳደግ ማቀዱን በኢትዮጵያ የፋውንዴሽኑ ተወካይ አቶ ፍስሀ ዘለቀ ይገልጻሉ። ለዚህ የሚረዳው ዘንድ በዩናይትድ ስቴትስ ካለው በተጨማሪ በኢትዮጵያም የተራዶ ድርጅቱን ቦርድ እያቋቋመ እንደሚገኝ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮቻችንና ተመልካቾቻችን ቀደም ሲል ወደ እናንተ የደረሰው የዮ ተስፋ ለኢትዮጵያን የልብ ህመምተኞችና ህጻናትና ወጣቶች እየሰጠ ያለውን ግልጋሎት የተመለከተ ቅንብራችን ነበር። አሁን ደግሞ ወደ ስፖርታዊ መረጃዎች የምናልፍበት ሳ ላይ እንገኛለን። የመጀመሪያው የስፖርታዊ መረጃ ዛሬ የተካሄደው የቦስተን ማራቶን ይመለከታል። ኢትዮጵያዊ ሲሳይ ለማ የ2024 የቦስተን ማራቶን አሸናፊ ሆኗል። ሲሳይ የውድድሩን ያሸነፈው ሁለት ሰዓት ከስድስት ደቂቃ ከ17 ሰከንድ በመግባት ነው። ይብሳ ነገሰ ማምሻውን ከሲሳይ ለማና ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ረዳት ኮሚሽነር ደራርቱ ቱሉ ጋር አጠር ያለ ቆይታ አድርጓል። እሱን ተከታትለን እንመለስ። አትሌት ሲሳይ ለማ ቦስተን ማራቶንን ዛሬ በተካሄደው አሸንፋል ን ነበረ ወጥተህ የሮጥከው እንደ ወጣህም ደግሞ ጨርሰዋል እና በመጀመሪያ እንኳን ደስ ያለህ። እስኪ ስለ ውድድሩ እንዴታየው አናብረ ደሳለን። ለግብዣችሁም አመሰግናለሁ። የቦስተንን ማራቶን ለማሸነፍ ከመጀመሪያ ጀምሮ ስ ስለሌለው እንደማሸንፈው አምኜበት ስለገባው ለዛ ነው። ፈጣኝ ሀፍ ማራቶን ሮጭ አለውም ከቫሌንሻ ይልቅ እዚችን ነው አሻሽ እየሮጥኩት ነገር ግን ከሰላሳ ኪሎ ሜትር ሃያ አምስት ኪሎ ሜትር በኋላ ያገጥ ውጣ ውረድ ምናምን ስለሚበዛበት ልሄድ አልቻልኩም። ሁለተኛ ደግሞ ከጠዋት ጀምሮ ብቻ ከአንድ ኪሎ ሜትር በኋላ ነው ልጆቹ ጥዬ ልጆቹ እስከ አንድ ኪሎ ሜትር ነው አብሯቸው የሄድኩት። ከዛ በኋላ ብቻዬን ነበር የሄድኩት። ይሄ ደግሞ በጣም ደስ የሚል ነገር ነው። ፈጣሪ ረድቶኝ እንዲያሸንፍ ተደርጓል። ደስ ብሎኛል። እንኳን አብሮ ደሳለን። ለኦሎምፒክ ደግሞ በሚበልጠው መዘጋጀት የግድ ይለኛል። ባለፈው ቶኪዮ ላይ የአባላሽኑን ለመካስ የግድ ይለኛል። ደግሞም እንደማሸንፍ እውነት ነው በውስጥ እግዚአብሔርም እንደሚረዳኝ ነው የኢትዮጵያ ሕዝብ ያኔ በአዘኔ ወይ እንደገና ደግሞ ማግኘት ከሚገባቸው ያላገኙ ስለሆነ እኛም ደግሞ በጣም ተሰምቶናል። ይህ ደግሞ ካሳ ነው። ጊዜ የዳት ነው። እንደሞ ማሸንፋለሁ። እንግዲህ አንተ አንድ ኪሎ ሜትር ብቻ ነው አብረህ ሄድክ ከአትሌቶቹ። ከዛ በኋላ እንደዚህ አይነት ውሳኔ መወሰን እጋት ውስጥ አላስገባህም ወይ? ብቻ ምንድነው አንድ ሰው እንደ አንድ ሯጭ ወይ ደግሞ እንደ ወታደር መሆን አለበት። ብቻ ስገባ የሰላም ጦር ነው። እሱን ደግሞ በራሴ አምኔ የወጣበትን ወደኋላ መመለስ የለብን፣ ወደኋላ ማያት የለብን። እንደገና ደግሞ ይመጣሉ አይመጡም የሚለው ማሰብ የለብን። በራሴ አምኔ ከወጣ ራሴ ላይ ደግሞ ዚ መሮጥ የአንተ ፋንተ ነው እና እንደዛ አድርጌ ያንን ሁሉ በኃላፊነት ወስጄ ነው የወጣሁት። እንደዛሁም ደግሞ እውነት ይመጣሉ ይደርሱኛል ጊዜ ማላሰቡ ቤቢ ትንሽ ከሰላሳ በኋላ ትንሽ ከብዶኝ ነበር። አቤዱ ከመውጣቱ መውረዱ በጣም ከብዶኝ ነበር። ቀጠቅጠኝ ነበር። ያ ነው ትንሽ እንትን ያለኝ። በጣም በራሴ አንኘ ነው መጣ። ኮሚሽነር ደራርቱ ቱሉ እንግዲህ በቦስተን ነው የምትገኘው። የኢትዮጵያ አትሌቶች በወንዶች በአንድና ሁለት ሆነው አሸንፈዋል። ትልቅ ፉክክር ነበር እና አንቺም ደግሞ በአካል እዛ ተገኝተሽ መያየሽ ውጤቱንስ እንዴት አየሽው? አመሰግናለሁ። እንኳን ደስ ያለን። በቅድሚያ አንተ እንዳልከው ሲሳይ ለማ ዛሬ በጥሩ ሁኔታ ነው ያሸነፈው። በቅቀት ነው ያሸነፈው። ያው ከመጀመሪያ ነው የመጣው። እንግዲህ እንደምታውቀው የቦስተን ማራቶን የቦስተን ማራቶን ኮርሱ በጣም ከባድ ነው ቁልቁለትና ዳገታማ ነው። እንግዲህ ምናልባት ደቦርድ ሰማሰምታቸው ከሆነ የሁለት ሺህ ሀያ አራት ሀያ ሀያ አራት የተደረገው የፓሪስ ኦሎምፒክ ኮርሱ በጣም ከባድ ነው። ዳገት የበዛበትና ቁልቁለት የበዛበት ነው። ይሄ ምናልባት ለሲሳይ ትልቅ ልምድ ሆና ነው ብዬ ነው የማስበው። ና እንግዲህ እንደዚሁም ከዚህ በፊት የተደረጉት ማራቶን ከማራቶን ከተደረጉት ማራቶን ውድድሮች ለፓሪስ ማራቶን ምንጠርጣቸው ፋይናል ለንደን እሑድ የሚደረገው የለንደን ማራቶን ማለት ከነሱ ከነሱ ብንወስዳለን። ስለዚህ በአጠቃላይ አውሴሳ ተስፋ ሰጪ ለፓሪስ ኦሎምፒክ ተስፋ የሚሰጥና የአሁኑ ከባድ ኮርስ ይሄንን አክል በብቃት ከተወጣ ያንም ደግሞ እንደዚሁ እግዚአብሔር ሰላም ካረገ የተሻለ ሩጫ ከጓደኞቹ ጋራ ይሮጣሉ ብለን ነው የምናስበው። በአጠቃላይ እንግዲህ ያው ከሜጀር ማራቶኖቹ የምናያቸው ልጆች የሚመጡት ልጆች ለፓሪስ ኦሎምፒክ ነው የምናየውና እንደዚሁም ደግሞ ሴቶች በጣም ከራሳ ሴቶች ነበር የመጡት። ሆነ ሆኖም ኦበሪ እንደምታውቀው ከትራክ የመጣች ልጅ ነች። ትራክ ላይም እንደዚህ ማራቶን ላይም ትልቅ ኪ ያሳጣል። ስለዚህ እሷ ድጋሜ ልታሸንፍ ትችላለች። እኛ የኛ አትሌቶች ከአራተኛ በኋላ ነው የወጡት እና በአጠቃላይ ጥሩ ነው። እንግዲህ ዋናው ነገር ልጆች ዛሬ ልምድ አግኝተው ለመቀጥሎ ደግሞ የተሻለ ውድድ ይዘጋጃሉ ብዬ ነው የማስበው ና ደስ ብሎናል በአጠቃላይ ቀጣዩ ስፖርታዊ መረጃችን ደግሞ ሆን ብለው የቤጂንግ ግማሽ ማራቶን ቻይናዊ ሯጭ እንዲያሸንፍ ተባብሯ በተባሉ ሶስት ኢትዮጵያውያንና የኬንያ ሯጮች ላይ ምርመራ እየተደረገ ነው የሚለው ና ሌሎች ስፖርታዊ መረጃዎችን ደግሞ ኬኔዲ አባተ ወደ እናንተ ያቀርብላቸዋል። ትናንት እሁድ፣ ሚያዝያ ስድስት በተካሄደው የቤጂንግ የግማሽ ማራቶን ላይ የተሳተፉ ሁለት ኬንያውያን ና አንድ ኢትዮጵያዊ አትሌት ሆም ብለው ውድድሩን የቻይናው ሄጂያ እንዲያሸንፍ ሲተባበሩ የሚያሳይ ምስል በማህበራዊ መገናኛ ብዙሀን ተለቋል። ይህን ተከትሎ የውድድሩ አዘጋጆች ጉዳዩን በመመርመር ላይ መሆናቸውን በዛሬ ዕለት አስታውቀዋል። ይፋ በሆኑት የቪዲዮ ምስሎች ላይ ኢትዮጵያዊው ደጀኔ ኃይሉ ኬንያውያኑ ሮበርት ከተር፣ እና ዊሊ ምናንጋት እንዲሁም ቻይናዊው ሄ ወደ ውድድሩ ማጠናቀቂያ በጋራ ከተቃረቡ በኋላ ሶስቱ አፍሪካውያን ሯጮች ለቻይናዊው ሯጭ የፍጻሜውን መስመር እየጠቆሙ ወደፊት እንዲያልፍ ምልክት ጡት ይታያል። ቻይናዊው ሄጂያ ወደፊት እንዲያልፍ አድርገው እነርሱ ፍጥነታቸውን ሲቀንሱም መታየቱን አዣንስ ፍራንስ ፕሬስ ዘግቧል። በስተመጨረሻም በስተ የ2023 የኤዥያ ጨዋታዎች የማራቶን የወርቅ ሜዳሊያ አሸናፊው ቻይናዊው ሄጂያ ውድድሩን በአንድ ሰከንድ አሸንፏል። አራቱ አትሌቶች ከ21 ኪሎ ሜትር በላይ ተያይዘው ሲሮጡ እንደነበረም ተዘግቧል። ስማቸው እንዳይጠቀስ የፈለጉ አንድ የቤጂንግ ስፖርት ቢሮ ባልደረባ ጉዳዩን እየመረመርን ነው፣ ስንጨርስ ውጤቱን ለሕዝብ እናሳውቃለን ሲሉ ለኤፍፒ ተናግረዋል። በተጨማሪ የውድድሩ አዘጋጆችም ምርመራ መጀመሩን ገልጸዋል። ክስተቱ በቻይና የማህበራዊ ድረገጽ ዌይቦ ላይ ከፍተኛ ትኩረት ያገኘ ሲሆን አንዳንድ ተጠቃሚዎች የተመለከቱትን ድርጊት አሳፋሪ ሲሉ ተችተው ተገልጸውታል። የትራክና የጎዳና ውድድሮችን የሚመራው ዓለም አቀፍ አካል ስለ ጉዳዩ ማወቁንና ምርመራ እየተደረገ ባለበት ወቅት ተጨማሪ አስተያየት መስጠት እንደማይችል አስታውቋል። የረጅም ርቀት ሩጫ ከቅርብ ዓመታት ወዲህ በቻይና ተቀባይነቱ እያደገ ሲሆን በዘርፉ የማጭበርበር ተግባራትም መጨመራቸውን ዘገባው አክሎ ገልጿል። ትናንት እሁድ በኔዘርላንድስ ሮተርዳም በተካሄደ የማራቶን ውድድር በሴቶች ኢትዮጵያዊቷ አትሌት አሸቴ በከሪ ሁለት ሰዓት ከ19 ደቂቃ ከ30 ሰከንድ በሆነ ጊዜ አሸንፋለች። የ2019 የበርሊን ማራቶን አሸናፊዋ አሸቴ ተፎካካሪዎቿን በሰፊ ልዩነት ቀድማ ነው አንደኛ የወጣቸው። ውድድሩን ከአሸቴ በ1 ደቂቃ ከ27 ሰከንድ ዘግይታ ያጠናቀቀችው ኬንያዊቷ ቫዮላ ኪቢዮት ሁለተኛ ስትወጣ፣ የአገሯ ልጅ ሰሊ ቼፒጎ ሶስተኛ ወጥታለች። በወንዶች ምድብ አንደኛ የወጣው ኔዘርላንዳዊው አብዲ ናጌዬ ነው። ውድድሩን 2 ከ04 ከ45 ያጠናቀቀው አትሌቱ በራሱ የተያዘውን የአገሩን ክብረ ወሰን ማሻሻልም ችሏል። ከአብዲ በ5 ሰከንድ ዘግይቶ የገባው ኢትዮጵያዊው አምደ ወርቅ ዋለልኝ የአገሩን ልጅ ብርሃኑ ለገሰን በሶስተኝነት አስከትሎ ሁለተኛ ወጥቷል። የትናንቱ የሮተርዳም ማራቶን ከመጀመሩ በፊት የካቲት ወር ላይ ህይወቱን ላጣው የዓለም ክብረ ወሰን ባለቤት ኬልቪን ኬፕቱም የህሊና ጸሎት መደረጉን የዓለም አትሌቲክስ መረጃ ያመለክታል። ኬፕቱም በሮተርዳም ማራቶን ላይ የመሳተፍና ማራቶንን ከሁለት ሰዓት በታች በማጠናቀቅ የመጀመሪያው ሰው የመሆንና አዲስ ክብረ ወሰን የማስመዝገብ እቅድ ነበረው። በዣቪ አሎንሶ የሚሰለጥነው ባየር ሌቨርኩሰን በ120 ዓመታት ታሪኩ ለመጀመሪያ ጊዜ የቡንደስሊጋው ሻምፒዮን ሆነ። ባለፉት 11 ዓመታት የቡንደስሊጋው ብቸኛ እየበላይ የነበረው ባየር ሙኒክ ዘንድሮ እስከ መጨረሻው እንኳን መፋለም ተስኖታል። ሌቨርኩሰን ትናንት ወርደር ብሬመንን አምስት ለዜሮ በማሸነፍ የዋንጫው ባለቤትነቱን ያረጋገጠው የውድድር ዓመቱ ሊጠናቀቅ አምስት ጨዋታዎች እየቀሩት ነው። ሌቨርኩሰን ወርደር ብሬመንን አምስት ለዜሮ ያሸነፈበት የትናንቱ ጨዋታ በደጋፊዎች የሜዳ ወረራ ነው የተጠናቀቀው። የጨዋታው መደበኛ ጊዜ ሊጠናቀቅ ሰባት ደቂቃዎች ሲቀሩት ሌቨርኩሰን አራተኛውን ግብ ሲያስቆጥር ነበር። ደስታቸውን መቆጣጠር የተሳናቸው ደጋፊዎች ወደ ሜዳ የገቡት ደጋፊዎቹ ሜዳውን ለቀው የመጨረሻው ደቂቃዎች ጨዋታ ደጋፊዎች በለኮሱት ጭስና ወደር በሌለው ጭፈራ ታጅቦ ነበር የቀጠለው። በዘጠናኛው ደቂቃ ላይ አምስተኛው ግብ ሲቆጠር ግን በሺዎች የሚቆጠሩ ደጋፊዎችን ግልብጥ ብለው ወደ ሜዳ ከመግባት ያገዳቸው አልተገኘም። በአግራሞት የተሞሉት ዳኛውም የመጨረሻውን ፊሽካ ነፍተው ጨዋታው በዚያው እንዲጠናቀቅ አድርገዋል። በወረሃ ጥቅምት 2022 ሌቨርኩሰን በወራጅ ቀጠና ውስጥ በነበረበት ወቅት የአሰልጣኝነቱን መንበር የተረከበው አሎንሶ አምና ክለቡን ከመውረድ ታድጎ ዘንድሮ ደግሞ ለሻምፒዮንነት አብቅቶታል። ከ2015 እስከ 17 በተጫዋችነት ከሚውኒክ ጋር ሶስት የቡንደስሊጋ ዋንጫዎችን ያነሳው አሎንሶ ከሚውኒክ ውጭ ሌላ ቡድን ሻምፒዮን መሆኑ ለቡንደስሊጋው እንዲሁም ለጀርመን እግር ኳስ ጤናማ ነው ብሏል። ታላቅ ደስታ ውስጥ ነን፣ ሲልም አክሏል። አሶሽየትድ ፕሬስ እንደዘገበው ክለቡ በቀጣይነት የዩሮፓ ሊግን ጨምሮ ለሁለት ዋንጫዎች ይፋለማል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን የጸጥታ ስጋት የሚያጋጥም ከሆነ የፓሪስ ኦሎምፒክ የመክፈቻ ስነ ስርዓት ከሴን ወንዝ ወደ ብሔራዊ ስታዲየም ሊዞር እንደሚችል ለመጀመሪያ ጊዜ ተናግረዋል። ፕሬዝደንት ማክሮን ዛሬ ሰኞ ሚያዝያ ሰባት ቀን እንዳሉት የኦሎምፒክ ተሳታፊ ቡድኖች በሴን ወንዝ ላይ በጀልባ ከሚያልፉ ይልቅ ክብረ በዓሉ ከወንዙ ማዶ በሚገኘው ትሮካዴሮ የተባለ ስፍራ ላይ ብቻ ወይም በስታድ ዴ ፍራንስ ሊካሄድ ይችላል። የፓሪስ ኦሎምፒክ አዘጋጆች በስታዲየም ከሚደረገው የተለመደ የመክፈቻ ስነ ስርዓት ለየት በማድረግ በኦሎምፒክ ታሪክ ታይቶ የማይታወቅ ስነ ስርዓት ለማከናወን ነበር ዝግጅታቸው። ነገር ግን ኦሎምፒኩ የሚካሄደው በዩክሬንና በጋዛ ጦርነት ባለበት ወቅት በመሆኑ በመክፈቻ ሥነ ሥርዓቱ ላይ ቡድኖች ለጥቃት ተጋላጭ ሊሆኑ ይችላሉ ተብሎ ተሰግቷል። ለምሳሌ የድሮን ጥቃት ሊደርስ እንደሚችል የፈረንሳይ ባለስልጣናት ተናግረዋል። አዘጋጆቹ ግን በአውሮፓውያኑ ሐምሌ 26 የሚካሄደው የመክፈቻ ሥነ ሥርዓት ወደ ሌላ ቦታ ሊዘዋወር ይችላል የሚለውን መቀበል አልፈለጉም። አዣንስ ፍራንስ ፕሬስ እንደዘገበው ማክሮን ከቢኤፍኤም ቲቪ ጋር ባደረጉት ቃለ ምልልስ ይህ የመክፈቻ ሥነ ሥርዓት በዓለም በአይነቱ የመጀመሪያው ነው፣ ልናሳካው እንችላለን ብለዋል። ር ግን ፕላን ቢ ና ፕላን ሲም አሉ ማለታቸው ተጠቅሷል። እስካሁን ድረስ ሁሉም ሀገራት በወንዙ ላይ በሚኖረው ሥነ ሥርዓት ላይ ለመሳተፍ እቅድ እንዳላቸው ገልጸዋል። በፈረንሳዩ የሞንቴ ካርሎ ማስተርስ የሜዳ ቴኒስ የፍጻሜ ፍልሚያ ስቴፋኖስ ጢፂፓስ ካስፐር ሩድን በማሸነፍ ዋንጫውን አንስቷል። የ25 ዓመቱ ግሪካዊ ስቴፋኖስ ጢፂፓስ የኖርዌዩን ካስፐር ሩድን 6 ለ1 ና 6 ለ4 በማሸነፍ በአራት ዓመታት ውስጥ ለሶስተኛ ጊዜ ነው የሞንቴ ካርሎ ማስተርስ ሻምፒዮን የሆነው። ድሉን ተከትሎ በዓለም የደረጃ ሰንጠረዥ ሰባተኛ ላይ የተቀመጠው ሲሲፓስ ለእኔ በጣም አስቸጋሪ ጊዜ ነበር፣ ወደ ውድድር መድረክ መመለሴ ና ማሸነፌ በጣም አስደናቂ ነው ሲል መናገሩን የቴኒስ ባለሙያዎች ማህበር መረጃ ያመለክታል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ የተከበራችሁ አድማጮቻችንና ተመልካቾቻችን የአሜሪካ ድምፅ፣ የምሽቱ ዝግጅቶቻችንም እነዚህ ነበሩ። አብራችሁን ስለነበራችሁ በጣም እናመሰግናለን። አስማማየ ነው፣ ምሽቱን እያስተናገድኳችሁ ከእናንተ ጋር ቆይታ አደረግኩኝ። ከስቱዲዮ ቅንብሮ ደግሞ መምራት የልያስ አስማራ ብሮን ነበር። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በማኅበራዊ ድረገጾቻችን በተከታተልም ትችላላችሁ። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይሆንላችሁ። thank mm -hmm. you